የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በሱዳን ዋና ከተማ በካርቱም በጦር ሰራዊቱና በፍጥኖ ደራሽ ኃይሉ መካከል የተቀሰቀሰው ውጊያ ዛሬ ለሦስተኛ ቀን ቀጥሎ ውሏል። ከባዱ የከተማ ውስጥ ውጊያ የደቀነው ስጋት ስጋትና መጪው ጣዋ የተለየ ትኩረትም ስቧል። ተጨማሪ ትንታኔ ይዘናል። ሙሉ ዘገባው በዕለቱ አቢረስ እና በመጽሔቱ ክፍለ ጊዜ ተከታትሎ ይቀርባል። የትግራይ ክልል ጦርነቱ ወቅት የታሰሩ እንዲፈቱ ውሳኔ አሳለፈ። የዚህም ዝርዝር ደርሶናል። በመጽሔቱ ክፍለ ጊዜ ይቀርባል። ሰኞ ሚያዝያ 9 2015 ዓ ም ጤና ስጥልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ የሰዓቱ ዜና አቅራቢ እንግዲ ወልዴ አቀናባሪያችን ኤልያስ አስማረ የስርጭት መሐንዲሳችን ደግሞ ኦድሬስ ሪገስ ነው እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን ልዩ ልዩ ቅንብሮችና ዘገባዎችም ይዘናል በቅድሚያ ግን የሰዓቱን የዓለም ዜና መልካም ምሽት ጤናስኩራራ እንደምናመሻችሁ ከምሽቱ ዜና ጋር እንግደወል ነኝ። በሁለቱ ተፎካካሪ የሱዳን ጄኔራሎች መካከል ባለፈው ቅዳሜ የተጀመረው ውጊያ ለዛሬ ሶስተኛ ቀን ቀጥሎ የሱዳን መዲና ካርቱም በፍንዳታዎች ስትናጡላለች። የሟቾች ቁጥር ከአንድ መቶ እንዳለፈ በመነገር ላይ ነው። የሱዳን ጦር ጠቅላይ አዛዥ ጄኔራል አብዱልፈታህ አልቡርሃንና የፈጥኖ ድራሽ ድጋፍ ሰጪ ኃይል ወይም በምህፃረ ቃሉ አርኤስኤፍ በሚል የሚጠራው ኃይል አዛዥ የሆኑት ጀነራል ሙሐመድ ሀምዳን ደጋሎ ከሁለት ዓመታት በፊት በመፈንቅለ መንግስት ስልጣን ቢይዙም በሽግግር መንግስት ሂደት በተለይም አርኤስኤፍ ወደ መደበኛ ሰራዊት ስለሚዛወርበት ጊዜ አስመልክቶ መግባባት ላይ ባለመድረሳቸው ወደ ትጥቃዊ ግጭት አምርተዋል። ህዝብ በብዛት በሚኖርባቸው በመዲናዋ ካርቱም እና በሌሎች ከተማዎች በሚካሄደው ውጊያ የአየር የታንክና የከባድ መሣሪያ ጥቃቶች ተስተውለዋል። እስካሁን 97 ሰዎች እንደሞቱ የአገሪቱ የዶክተሮች ኅብረት አስታውቋል። የሱዳን ሐኪሞች ማዕከላዊ ኮሚቴ የተባለው ሌላው ተቋም ደግሞ በደርዘን የሚቆጠሩ የጸጥታ ኃይሎች መሞታቸውንና 942 ደግሞ መቁሰላቸውን ገልጿል። ግጭቱ በአስቸኳይ እንዲቆም ዓለም እየተማጸነ ይገኛል። ሁለቱ ወገኖች ትናንት እሁድ የተጎዱ ሰዎችን ለማንሳት በተባበሩት መንግሥታት ድርጅት አማካይነት ቢስማሙም የከባድ መሣሪያ ተኩሱ አልቆመም ነበር። በካርቱም የሚገኙትና በሱዳን የተመድ ልዩ መልእክተኛ ቮልከር ፐርዝ ሁለቱ ወገኖች ለሰብአዊ ተግባር ሲባል ተኩስ ባለማቆማቸው እጅግ መበሳጨታቸውን ኤኤፍፒ ዘግቧል። ካርቱም ውስጥ ከሚገኙት ዘጠኝ ሆስፒታሎች ውስጥ አብዛኞቹ የደምና አስፈላጊ መሳሪያዎች እጥረት እንደገጠማቸው የዓለም ጤና ድርጅት ከወዲሁ አስጠንቅቋል። ጃንጃዊድ ሚሊሻ ከተባለው ቡድን የወጣው አርኤስኤፍ ከአስር ዓመታት በፊት በወቅቱ የአገሪቱ መሪ በነበሩት ኦማን ሐሰን አርበሺር የተቋቋመ ሲሆን በምዕራብ ዳርፉል ክልል አረብ ያልሆኑ ህዳጣን ማኅበረሰቦችን ለማጥቃት በመጠቀም የጦር ወንጀል ፈጽመዋል የሚል ክስ ቀርቦባቸው ነበር። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በሱዳን እየተካሄደ ያለው ውጊያን አውግዘው ተፋላሚ ወገኖቹ በአስቸኳይ ግጭቱን እንዲያቆሙ ጠይቀዋል። ሁለቱ ወገኖች ጸጥታን እንዲያሰፍኑና ውይይት እንዲጀምሩም ዋና ጸሐፊው ጥሪ አድርገዋል። ሁኔታው ሲቪሎችን ጨምሮ አሰቃቂ የሰው ሕይወት መጥፋት እንዳስከተለ የተናገሩት ጉቴሬዥ ግጭቱ የሚቀጥል ከሆነ ለአገሪቱም ሆነ ለቀጠናው አውዳሚ ይሆናል ብለዋል። በሱዳን ያለው ሰብአዊ ሁኔታ ወትሮውንም አስከፊ ነበር ያሉት ዋና ጸሐፊ በሲቪሎችና በረዴት ድርጅት ሠራተኞች ላይ የተፈጸመውን ግድያና ዘረፋ አውግዘዋል። ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩ እንዲሁም የተመድንና የሌሎችንም ሠራተኞች ደህንነት እንዲያከብሩ ጠይቀዋል። ከሁለቱ ተፋላሚ ወገኖች መሪዎች ጋር በሳምንቱ መጨረሻ መነጋገራቸውን ያወሱት ዋና ጸሐፊው ከአፍሪካ ህብረት፣ ከአረብ ሊግ እንዲሁም ከአካባቢው አገሮች መሪዎች ጋር እየተነጋገሩ መሆኑን አመልክተዋል። በዚህ አስቸጋሪ ወቅት የተባበሩት መንግስታት ድርጅት ከሱዳን ህዝብ ጎን እንደሚቆምና የዲሞክራሲ ሽግግሩን መልሶ ለመቀጠል እንዲሁም ሰላምን ለመገንባት የሚያደርጉትን ጥረት እንደሚደግፍ ዋና ፀሐፊው ጨምሮ ገልጸዋል። በሌላ በኩል ደግሞ የዩናይትድ ስቴትስና የእንግሊዝ የውጭ ጉዳይ ሚኒስትሮች በሱዳን እየተካሄደ ያለው የእርስ በርስ ውጊያ እንዲቆም ጥሪ አድርገዋል። በዓለም የተካሄዱ ባሉ ቀውሶች ላይ ለመነጋገር ጃፓን የሚገኙት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የእንግሊዙ አቻቸው ጄምስ ክሌቨርሊ ጥሪውን ያስተላለፉት በሱዳን በሁለት ተቀናቃኝ ጄኔራሎች በሚታዘዙ ኃይሎች መሀል ግጭቱ ለሶስተኛ ቀን በቀጠለበት ሁኔታ ነው። በካርቱም በአቅራቢያ በምትገኘው ኦምዱርማን እና በሌሎችም ቁልፍ ቦታዎች የጦር አውሮፕላኖችን ጨምሮ በከባድ መሳሪያዎች የታገዘ ውኪያ በመካሄድ ላይ ነው። የሱዳን ጦር ጠቅላይ አዛዥ ጀነራል አብድል ፈታህ አልቡራን እና የፈጥኖ ድራሽ ድጋፍ ሰጪ ኃይል ወይም በምጻረ ቃሉ አርኤስኤፍ በሚል የሚጠራው ኃይል አዛዥ የሆኑት ጀነራል መሐመድ ሐምዳን ዳጋሎ እያንዳንዳቸው በመዲናዋ ካርቱም ብቻ በአስር ሺህ የሚቆጠር ሰራዊት እንዳላቸው ተነግሯል። በጃፓን የተገኙት ሁለቱ የውጭ ጉዳይ ሚኒስትሮች ጀነራል አልቡራን እና ጀነራል ዳጋሎ ወይም አዘውትረው እንደሚጠሩት ሐመቲ ግጭቱን በአስቸኳይ እንዲያቆሙ ጠይቀዋል። አድማጮች በሱዳን እየተካሄደ ባለው ውጊያ ላይ በአብይ ርዕሳችንና በመጽሔት ዝግጅታችን ክፍለ ጊዜ ሰፋ ያሉ ዘገባዎችን ይኖሩናል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጣሊያኑ ጠቅላይ ሚኒስትር የአፍሪቃ ቀንድ ፍልሰትን ለማስቆም ድጋፍ እንደሚሰጡ አስታውቀዋል። በሳምንቱ መጨረሻ የኢትዮጵያን ጎበኙት የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ምጣኔ ሀብታዊ ድጋፍና ስደትን ለማስቆም የሥልጠና ድጋፍ ለመስጠት ቃል ገብተዋል። ባለፈው አርብ ኢትዮጵያ ገብቶ የነበሩት ጣሊያኗ ጠቅላይ ሚኒስትር ከጠቅላይ ሚኒስትር አብይ አህመድ ጋራ በስደተኞች በአፍሪካ ቀንድ መረጋጋትና በሁለቱ ሀገሮች መሀል ስለሚኖረው የኢኮኖሚ ትብብር መነጋገራቸውን የአሶሴትድ ፕሬስ ዜና ወኪል ዘግቧል። የሶማሊያው ፕሬዚዳንት ሀሳን ሼክ መሐሙድ በተገኙበት ባለፈው ቅዳሜ የሶስትዮሽ ውይይት መካሄዱ ሲታወቅ ጣሊያን ለአካባቢው ሰላም እንዲሁም ከኢትዮጵያና ከሶማሊያ ጋር ስለሚደረገው ቀጣይ የኢኮኖሚ ትብብር ልዩ ትኩረት እንደምትሰጥ ለዜና ሰዎች ተናግረዋል። ቀኝ ዘመሙ የጣሊያን መንግስት በከፍተኛ መጠን እየጨመረ ባለው የፍልሰተኞች ቁጥር ምክንያት ስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ ያወጣ ሲሆን በአፍሪካ ቀንድ የሚገኙ አገሮች ወደ ጣሊያን የሚደረገውን ፍልሰት ለማስቆም ጠቃሚ ሚና እንደሚጫወቱ መሎኒ አመልክተዋል። ባለፉት አራት ወራት ብቻ 31 ሺህ የሚሆኑ ፍልሰተኞች የሜዲትሬንያን ባህርን ተሻግረው ወደ ጣሊያን ገብተዋል። ሳዑዲ አረቢያ ከመቶ በላይ እስረኞችን ዛሬ ልትለቅ እንደምትችል ዓለም አቀፉ የቀይ መስቀል ማህበር አስታወቀ። ውሳኔው በቅርቡ የተደረገውንና በየመን ተፋላሚ ወገኖች መካከል ዘጠኝ መቶ የሚሆኑ እስረኞች ልውውጥ የተደረገበት ሂደት አካል አለመሆኑ ታውቋል። የእስረኞች ልውውጡ የመጣው ሳዑዲ አረቢያና ኢራን ግንኙነታቸውን ወደ ነበረበት ለመመለስ በተስማሙ በወሩ መሆኑ ታውቋል። ሳዑዲ አረቢያ በየመን የሚገኘውንና ዓለም አቀፍ ተቀባይነት ያለውን መንግስት ስትደግፍ ኢራን ደግሞ የሁቲ አማጽያንን ትደግፋለች። በየመን እየተካሄደ ያለው ግጭት ወትሮውንም ከባድ የነበረውን የሰብአዊ ሁኔታ ማባባሱ ሲነገር፣ የተባበሩት መንግስታት ድርጅት እንደሚለው ደግሞ ከየመን ህዝብ ውስጥ ሰማንያ በመቶ የሚሆነው ሰብአዊ ድጋፍና ከለላ ይሻል። በመጨረሻም አድማጮች በናይጄሪያ የአውሮፕላን ጣቢያ ሠራተኞች የሁለት ቀናት የሥራ ማቆም አድማ ላይ በመሆናቸው የአየር መንገዶች በረራቸውን ሲሰርዙ በሺህ የሚቆጠሩ መንገደኞች መጉላላት ደርሶባቸዋል። ሰባት የሚሆኑ የአውሮፕላን ጣቢያ ሠራተኞች ማኅበራት አድማውን የጠሩት መንግሥት ስምምነት ላይ በተደረሰው መሠረት የአውሮፕላን ጣቢያ የሥራ ሁኔታን የሚያሳየውና በቅርብ የተጠናቀረው ሪፖርት ይፋ ባለመሆኑና በናይጄሪያ ዝቅተኛ ክፍያ መጠን የሆነውን 65 ዶላር መንግሥት ሊከፍል ባለመቻሉ ነው ተብሏል። መንግሥት ጥያቄያቸውን የማይመልስ ከሆነ ላልተወሰነ ጊዜ አድማቸውን እንደሚቀጥሉ ማኅበረቱ አስታውቀዋል። በናይጄሪያ የአውሮፕላን ጣቢያ የሠራተኞች አድማ እየተለመደ ነው። የሥራ ሁኔታው አመቺ ያለመሆኑንና አየር መንገዶችም እየጨመረ በመጣው የነዳጅ ዋጋ ምክንያት ፈተና ውስጥ ገብተዋል ሲሉ ሰራተኞቹ ይናገራሉ። አድማው በያዝነው የፈረንጆች ዓመት ለሁለተኛ ጊዜ መደረጉን የአሶሴትድ ፕሬስ ዘገባ አመልክቷል። አድማጮች ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ከቀሪ ዝግጅቶቻችን ጋር አብራችሁን አምሺው። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሚያዝያ 9 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ገጾች አሰናጃችን አባየው ገበያው ናት። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሴ አሸናፊ፣ የቀጥታ ስርጭት ድምፅና ምስል አቀናባሪያችን ደግሞ ዚነብ አብዱራህማን ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት ልዩ ልዩ ዘገባዎችና ወቅታዊ ቅንብሮችን ይዘን አብረናችሁ እንዘልቃለን። ቆየት ብለው ከሚሰሙት አንዱን ላስተዋውቃችሁ። ሱስ በሽታ የሚሆነው መቼ ነው? ይታከማል ወይ? ከአድማጮች በደረሱ ጥያቄዎች መነሻነት በሐኪሙን ይጠይቁ የምንመለከተው ርዕስ ነው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ነው የምናልፈው። በዕለቱ አቢይ ርዕስ ቀደም ሲል በዜናው እና በምግቢያው እንደተጠቆመው የጎረቤት ሱዳንን ትርምስ ይመለከታል። ሱዳንና መሰንበቻዋ ሱዳን ዋና ከተማ በጦር ሰራዊቱና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰ ውጊያ ዛሬ ለሶስተኛ ቀን ቀጥሏል። የሀገሪቱ ሐኪሞች ማህበር እንዳስታወቀው በውጊያው ቢያንስ አንድ መቶ ሰዎች መገደላቸው ነው የተዘገበው። ተፋላሚዎቹ ወገኖች ውጊያውን እንዲያቆሙም ተማጽኖ ቀጥሏል። ማይክል አቲት ከካርቱም ያጠናቀረውንና ሌሎችም ዘገባዎች አጣምራ ቆንጅታየ ተከታዩን አዘጋጅታለች። አመሻሹን በመዲናዋ በካርቱም ዙሪያ እንዲሁም በሌሎች ከተሞች የተኩስ ድምፅ ሲሰማ አምሽቷል። በአሁኑ ወቅት በዋናነት የተኩስ ልውውጥ አምባ የሆኑት የጦር ሰራዊቱ ዋና መምሪያ፣ የካርቱም ዓለም አቀፍ አውሮፕላን ጣቢያ እና የቤተመንግስቱ አካባቢዎች ናቸው። በውጊያው የመዲናዋ የኤሌክትሪክና የውሃ አቅርቦት መስመሮች የተሰናከሉ ሲሆን ነዋሪዎችና ቁስለኞች ከቤት ለመውጣት ባለመቻላቸው ችግር ውስጥ ወድቀዋል። ማምሻውን አልካላክላ የተባለው የካርቱም ደቡባዊ ሰፈር በንጽጽር እየተረጋጋ በመሄዱ ነዋሪዎቹ አስፈላጊ ነገሮችን ለመሸማመጥ ወጣ ብለዋል። ዌዛላ አህመድ የተባለች ነዋሪ ለልጆቿ ምግብ ለመግዛት ከሶስት ቀናት በኋላ ለመጀመሪያ ጊዜ እንደወጣች ትናገራለች። ወ ሰዓብ ውሃም ይሁን ኤሌክትሪክ የለም። አጣዳፊ ጉዳይ ቢገጥመን ለመውጣት አንችልም። በዓል እየመጣ ነው፣ ከቤት ለመውጣት ግን አልቻልንም ብላለች። በሽግግሩ ሉዓላዊ ምክር ቤት መሪ በጀነራል አብደልፋታህ አልቡርሃን በሚታዘዘው የጦር ሰራዊትና የገዢው ምክር ቤት ምክትል ሊቀመንበር በሆኑት በጀነራል ሞሐመድ ሐምዳን ዳጋሎ በሚመሩት ፈጥኖ ደራሽ ኃይሎች መካከል ውጊያ የተቀሰቀሰው ከትናንት በስቲያ ቅዳሜ ነው የተባበሩት መንግስታት ድርጅት ሁለቱ ወገኖች ለሶስት ሰዓታት የሚጸና የተኩስ አቁም አድርገዋል ሲል ትናንት እሁድ ከሰዓት በኋላ ተናግሮ ነበር ይሁን እንጂ ነዋሪዎች ሌሊቱን ከባድ ፍንዳታ ሲሰማ ማደሩንና የተኩስ ልውውጡም እንደቀጠለ ነው የገለጹት ነዋሪዎቹ እንዳሉት የፈጥኖ ደራሹን ይዞታዎች ኢላማ ያደረጉ የአየር ድብደባዎችም ሌሊቱን ቀጥለዋል ትናንት ጠዋት ዋና ከተማዋ ካርቱም ውስጥ በጦር ሰራዊቱ ዋና መምሪያና በቤ ቤተ መንግስቱ አካባቢ ከባድ የተኩስ ልውውጥ መካሄዱን ዘገባዎች አመልክተዋል። ሁለቱም ወገኖች ታዲያ ቤተመንግስቱንም የጦር ሰራዊቱንም ዋና መምሪያ ተቆጣጥረናል እያሉ ነው። የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የጦር ሰራዊቱና ፈጥኖ ደራሽ ኃይሉ ግጭቱን ለማቆም ፈቃደኛ ካልሆኑ ሀገራችን የእርስ በርስ ጦርነት ውስጥ መግባቷ ነው ሲሉ አስጠንቅቀዋል። ሐምዶክ ትናንት እሁድ ከተባበሩት የአረብ ኤሚሬቶች በሰጡት ቃል ለሱዳን ሕዝብ ሀገሩ የእርስ በርስ ጦርነት ውስጥ እንዳትገባ ለመከላከል የሚያዋጣው ብቸኛው መንገድ ሰላም መፍጠር ነው ሲሉ አሳስበዋል። ሁለቱ ወገኖች ግጭቱን አቁመው በአስቸኳይ የፖለቲካ ውይይት እንዲጀምሩም ሐምዶክ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ውጊያውን አጥብቀው አውግዘዋል። ሁለቱ ወገኖች በአስቸኳይ ግጭቱን አቁመው ንግግር እንዲጀምሩም ጉቴሬዥ አሳስበዋል። በግጭቱ ካሁኑ የብዙ ሰዎች የሰላማዊ ሰዎችም ጭምር ህይወት በአሰቃቂ ሁኔታ ጠፍቷል። እየተባባሰ ከሄደ በአገሪቱም በቀጠናውም ላይ ከባድ ጉዳት ሊያስከትል ይችላል። ተሰሚነት ያላቸው ሁሉ ግጭቱ ቆሞ ሰላም እንዲፈጠር ድምፃቸውን እንዲያሰሙ ጥሪ አቀርባለሁ። ሁከቱ እንዲበርድ ስርዓት እንዲሰፍንና አገሪቱ ወደ ሽግግር ጎዳና እንድትመለስ የሚደረገውን ጥረት እንድታገዙ እማጸናለሁ። ፊቱንም አስከፊ የነበረው የሱዳን ሁኔታ እጅግ አደገኛ ደረጃ ላይ ደርሷል ያሉት ጉተሬሽ በሲቪሎችና በሰብአዊ ረድኤት ሰራተኞች ላይ የሚደርሰው ግድያና ሌላም ጉዳት፣ በእርዳታ ተቋማት ላይ የሚፈጸመውንም ዝርፊያ አወግዛለሁ ብለዋል። ሁለቱን የሱዳን መሪዎች ባለፈው ሳምንት መጨረሻ ማነጋገራቸውን የገለጹት ዋና ጸሐፊው ከአፍሪካ ህብረት፣ ከአረብ ሊግ እና ከሀገሮች መሪዎች ጋር በጉዳዩ ዙሪያ እየተነጋገሩ መሆናቸውን ነው የገለጹት። የዩናይትድ ስቴትስ እና የብሪታንያ የውጭ ጉዳይ ሚኒስትሮችም ውጊያው በአስቸኳይ እንዲቆም ተማጽኖ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የብሪታንያ አቻቸው ጄምስ ክሌቨርሊ ጃፓን ውስጥ እየተካሄደ ካለው የቡድን ሰባት አባል ሀገሮች ስብሰባ ጎን ባወጡት የጋራ መግለጫ ተዋጊዎቹ ወገኖች ወደ ውይይት እንዲመለሱ ተማጽኖ አቅርበዋል። የዓለም የምግብ ፕሮግራምም ሰራተኞቹ መገደላቸውን ተከትሎ የሱዳን የእርዳታ እንቅስቃሴውን አቋርጧል። ኢንተርናሽናል ሬስኪው ኮሚቲ የተባለው የሰብአዊ እርዳት ድርጅት ከዛሬ ሰኞ ጀምሮ የሱዳን እንቅስቃሴውን ቱናይድባ ከሚባለው አካባቢ በስተቀር ማቆሙን ነው ያስታወቀው ቱናይድ ጀልባ ውስጥ ግን አሁንም ለስደተኞች እርዳታ ለመስጠት ስለምንችል ስራችንን እንቀጥላለን ብሏል። በተያያዘ ዜና የሱዳን ጋዜጠኞች ማህበር መሪ አብዱል አብዱልሙኒየም አቡ ኢድሪስ ለቪኦኤ በሰጡት ቃል አራት ሴት ጋዜጠኞች ያሉባቸው አስራ ሁለት ጋዜጠኞች ከቅዳሜ ዕለት ጀምሮ ካርቱም ከሚገኘው የሱዳንና ኩዌት ንግድ ማዕከል ለመውጣት እንዳልቻሉ ገልጸዋል። ከቤተ መንግስቱ አካባቢ የሚገኘው ተቋም ብዙ የሚዲያ ተቋማት ቢሮዎች የሚገኝበት ሲሆን በአሁኑ ወቅት የጦር ሰራዊቱና የአርኤስኤፍ ኃይሎች በከባዱ የተፋጠጡበት በመሆኑ አደገኛ መሆኑን ጠቁመው ለጋዜጠኞቹ ደህንነታቸው ተጠብቆ የሚወጡበት መንገድ እንዲፈለግ ተማጽኖ አቅርበዋል። ዘገባዎች እንዳሉት በጀነራል ቡርሃን በሚመራ የጦር የጦር ሰራዊቱና ጀነራል ሞሐመድ ሀምዳን ዳጋለው በሚመሩት ፈጥኖ ደራሽ ኃይል መካከል የሰሞኑን ውጥረት የቀሰቀሰው ሀምዳን የሚመሯቸው ኃይሎች በጦር ሰራዊት ውስጥ ስለሚካተቱበት ሁኔታ እንዲሁም ሂደቱ ስለሚመራበት አኳዋን ባለመስማማታቸው ነው። ይህ በእንዲህ እንዳለ የአፍሪካ ሕብረት የሰላምና የጸጥታ ምክር ቤት ትናንት እሑድ ናይሮቢ ውስጥ ተሰብስቦ በሱዳን ወቅታዊ ሁኔታ ላይ ተነጋግሯል። የሁለቱ ወገኖች መሪዎች ፍጥጫውን አቁመው በሀገሪቱ መረጋጋትን እንዲያሰፍኑ የስብሰባው ተካፋዮች ተማጽነዋል። የአረብ ሊግ አባል ሀገሮችም ውጊያውን አውግዘው ሰላም እንዲሰፍን ጥሪ አቅርበዋል። ግብጽና ደቡብ ሱዳን ተፋላሚዎቹን ወገኖች ለመሸምገል እንዳሰቡ ባወጡት የ የጋራ መግለጫ አመልክተዋል። የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ፣ የደቡብ ሱዳን፣ የኬንያ እና የጅቡቲ ፕሬዝደንቶችን ተፋላሚዎቹን ወገኖች እንዲሸመግሉ መሰየሙ ተዘግቧል። ማምሻውን በደረሰን ዜና ትናንት እሑድ የፈጥኖ ደራሹ ኃይል ተዋጊዎች ተቆጣጥረውት የነበረውን የመንግስቱን የቴሌቪዥንና የራዲዮ ጣቢያ መልሰን ተቆጣጥረናል ሲል የጦር ሰራዊቱ ዛሬ ከቀትር በኋላ አስታውቋል። ቆንጅታየን እያወዛገበ ላለውና ብዙም የዓለምን ትኩረት ስለሳበው ሱዳን ጉዳይ ላቀረበችው ዘገባ አመሰግናለሁ። አድማጮች፣ ተከታዩም ርዕስ ታዲያ ከዚሁ የሱዳን ጉዳይ ጋር የሚያቆየን ነው ትንታኔ ነው። በሱዳን በሳምንቱ መገባደጃ የተቀሰቀሰው አዲስ ግጭት የዓለምን ትኩረት ስበዋል በቅርበትም እየተከታተሉት ይገኛሉ በአፍሪቃ ሶስተኛዋ ግዙፍ ሀገር ሱዳን የገባችበት ውጥረት አገሪቱ የአገሪቱን ግዛት ተሻግሮ ለምስራቅ እና መካከለኛው አፍሪቃም የሚተርፍ አሉታዊ ተጽዕኖ ሊያሳድር እንደሚችል ተንታኞች በመናገር ላይ ናቸው ከነኚህም መካከል አንዱ አግሩን በሚመለከቱ ህጎችና የፖለቲካ ጉዳዮች ትንታኔዎች የሚታወቁት ዶክተር አደም ካሴ ናቸው። በኔዘርላንድስ በሚገኘው ዓለም አቀፍ የዲሞክራሲና ምርጫ ድጋፍ ኢንስቲትዩት ባልደረባ የሆኑት ዶክተር አደም ዶክተር አደም ሁሴን ስለ ሱዳን ውስጥ ግጭትና ተያያዥ ጉዳዮች ሀሳባቸውን ያጋሩን ዘንድ ሀብታሙ ስዩም በስልክ አግኝቷቸዋል። አስቀድመውም የአሁኑን ግጭት መንስኤ ወይም ምክንያት ያስረዳሉ። እንደ ቅርብ ምክንያት ሆኖ የሚታየኝ ለኔ በተለይ መፈንቅለ መንግስት ከተደረገ በኋላ አዲስ ስርዓት ለመስረት ንግግር ላይ ነበሩ። በዛ ንግግር ሂደት ውስጥ አንዱ መሰረታዊ ሆኖ የወጣው የሱዳንን የተለያዩ የተዋጊ ኃይሎችን ወደ አንድ የማምጣት እሳቤ ነበረ። በዛ ሂደት ውስጥ እንግዲህ በተለይ ደግሞ ሄመት የሚባለው የሚመራው አርኤስኤፍ የሚባለው ቡድን በምን መልኩ ወደ ዋናው የሱዳን መከላከያ ኃይል ይገባል የሚለው ላይ ልዩነትና ጥርጣሬ ስለነበረ ነው ብዬ ነው የማስበው። እና ትልቅ ነገር ይመጣል ተብሎ አዲስ ስምምነት በቅርብ ግልጽ ይሆናል ተብሎ ይፋ ይሆናል ተብሎ ሲታሰብ ነው እንግዲህ ይሄ ነገር የመጣው እና ከለውጥ ከፍተኛ የሆነ ጫናና ፉክክር እንደነበር እና በተለይ ደግሞ በህመቴ በኩል ያ ለውጥ ያ ሂደት እሱን በአለው የሀገሪቷ መከላከያ ሰራ ውስጥ ወይም ደግሞ በፖለቲከኞች ውስጥ እንደሚያስቀምጠው ስለገባው ይመስለኛል እንግዲህ ሱዳን በአፍሪካ ውስጥ በግዝፈቱ ሶስተኛ የሆነ ሀገር ነው። የተለያዩ ፖለቲካዊ ፍላጎቶችም የሚያነጣጥሩበት ሀገር እንደሆነ ይታወቃል። የሱዳን ውስጥ ውጥረት ብሎም ግጭት፣ በተለይ በምስራቅ አፍሪካ ቀጠና ላይ ያለው ውጤት እንዴት ይገለጻል? ሰፊ ነው እንግዲህ አንደኛው እንደምታውቀው የአካባቢውን ሬፑቴሽን በግጭት ላይ የተሞላ እንደሆነ ያደርገዋል። ከዛ ባለፈ ደግሞ ወደ ታች ብታይ ከሱዳን ወደ ሱዳን ውስጥም ራሷም እንደ ሀገር ከፍተኛ ችግር ውስጥ ነው ያለችው። በተለይ በተለይ ደግሞ የነዳጇ የሚያልፈው እንዳንድ ሙሉ ኤክስፖርት የምታደርገው በሱዳን በኩል ነው። ከዛ አንጻር ያለውን ሽግግርም የኢኮኖሚውንም የሚጎዳ ነገር ነው የሚሆነው። ከዛ ባለፈ በቻድ በኩልም ብታይ በሴንትራል አፍሪካን ሪፐብሊክ፣ ወደኛ በምስራቅ አፍሪካ ደግሞ ከኢትዮጵያ ከኤርትራ ነገር ሁሉም ነገር ብታይ ከፍተኛ የሆነ ችግር ያለበት ጊዜ ነው እና ከዛ አንጻር ይሄ ነገር አንደኛ በተለይ የሚቀጥል ከሆነ ብዙ ሰው የሚሰደድበትን ሁኔታ ሊመጣ ይችላል። ከዛ ባለፈ ደግሞ በተለይ ጦረኞቹ የተለያዩ አካላት አልፈው እንዳጋጣሚ እንደ ሁኔታው እያለፉ ችግር ሊፈጥሩ ይችላሉ እና በአጠቃላይ ከሕዝብ እንቅስቃሴ አንጻር፣ ከኢኮኖሚ አንጻር ከዛም ባለፈ ደግሞ እንደ አካባቢ ያለውን በዓለም አቀፍ በኩል ያለውን ሬፒቴሽንም የሚጎዳ ነው የሚሆነው። እንግዲህ ሱዳንን ከሚያዋስነው የምስራቅ አፍሪካ ሀገራት መካከል አንዷ ኢትዮጵያ ናት። በታሪክም በዓላት ቀረቤታም ከሱዳን ጋር በአንድም ሆነ በሌላ መንገድ የምትገናኝ ሀገር እንደመሆኗ መጠን ሱዳን ውስጥ ያለው የሰላም እጦት ኢትዮጵያንስ እንደ ሀገር የሚያመጣባት ሌላ ዙር ጫና ይኖር ይሆን ወይንስ ደግሞ የሚያመጣላት ሌላ የጂኦ ፖለቲካል እድልም ካለ አብሮ እንዴት ይገለጻል? እንግዲህ አሁን ከኢትዮጵያ ጋር በተለይ እንዳልከው በሁለት መሰረታዊ ነገሮች ከታሪክ እና ከሌላም ባሻገር አሁን በሚገነባው በአባይ ላይ እየተገነባ ያለውን ግድብ ከዛ ባለፈ ደግሞ በኢኮኖሚ በነዳጅ፣ ሌሎች ነገሮችም ግንኙነት አለ እና ከዛ አንጻር ትንሽም ጊዜ ቢሆን በዛ በኩል ያሉ ንግግሮችን፣ ሂደቶችን በቀጥታ ሊያቋርጥ ይችላል። ከዛ ባለፈ ደግሞ እንደምታውቀው ኢትዮጵያ ከሱዳን ጋር በድንበር የተወሰነ ደረጃ ወደ ግጭት እንኳን ባይባል ልዩነቶች አሉ ነበሩ። እንግዲህ ከዛ አንፃር አሁን የሚፈጠረው ነገር በምን መልኩ ያንን ግንኙነት አፌክት ያደርገዋል የሚለውም ነገር ሊኖር ይችላል። ባለፈ ደግሞ በተለይ ከህወሀት ጋር በነበረው ግጭት እና ጦርነት ምክንያት ተፈናቀሉ ኢትዮጵያውያን በዛ በኩል አሉ በሱዳን ድንበር ውስጥ እስካሁን ድረስ ብዙም ያልተመለሱ በእነሱም ላይ ከፍተኛ ጫና እና ጭንቀት ያመጣል። በአጠቃላይ እንደ ሀገር እንግዲህ ያለው አጋጣሚ ምንድን ነው? አሁን በተለይ የነበረው አለመረጋጋት ሱዳን ውስጥ በኢትዮጵያም ጋር በነበረው በተለይ ግድቡን በሚመለከት ባለው ግንኙነት ላይ ቋሚ የሆነ ነገር እንዳይኖር ሱዳን ውስጥ እና እንደ ሁኔታው ወደ ግብፅም ወደ ኢትዮጵያም የመንቀሳቀስ ነገር ነበር እና ይሄ ሂደት አዲስ ጠንከራ ያለ አካል የሚያመጣ ከሆነ ወይም በሲቪልያኑ የሚመራ ወይም በአሸናፊው አካል የሚመራ ምናልባትም ከትግድሙ በሚመለከት ቋሚ ፓርትነር ልታገኝ ትችላለች ኢትዮጵያ። እጅግ በጣም አመሰግናለሁ ዶክተር አደም ካሴ። በተለያዩ ዓለም አቀፍ ዜና አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ህግና ፖለቲካ የተኮር ትንታኔዎቹ ይታወቃሉ። ከዚህ በተጨማሪ የኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባም ነት። ሁሌም ለሚሰጡን ትንታኔ ሀሳብ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። እኔም አመሰግናለሁ። ተከታዩ የመጽሔት ርዕስ ደግሞ ወደ ኢትዮጵያ ይመልሰናል። የትግራይ ክልል በጦርነት ወቅት የታሰሩ እንዲፈቱ ውሳኔ አሳለፈ ይላል። ከመቀሌ የደረሰን ዘገባ የሰሜን ኢትዮጵያን ጦርነት ተከትሎ በትግራይ ክልል ከጠላት ጋር ተባብራችኋል ለመመከት ይካሄድ የነበረውንም ሂደት አደናቅፋችኋል የሚሉትን ጨምሮ ሰላሳ በሚደርሱ የክስ ዝርዝሮች ተከሰው በእስር ላይ የቆዩ ግለሰቦች ናቸው እንዲፈቱ የክልሉ አስተዳደር የወሰነው። ውሳኔው ከቀዳሚው ሚያዝያ 7 2015 ዓ ም አንስቶ ተግባራዊ እንደሚሆን የክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ መናገራቸውን ጠቅሶ ሙልጌታ አጽበሃ ተከታዩን አድርሶናል። በትግራይ ክልል ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ ለብዙሀን መገናኛ በሰጡት መግለጫ በክልሉ በጦርነቱ ጊዜ በወጡ ሶስት ህጎች የታሰሩ ሰዎች እንዲፈቱ የአስተዳደሩ ካቢኔ መወሰኑን ገልጸዋል በዚህም በምርመራ ላይ ያሉ በክስ ሂደት የሚገኙና በፍርድ ቤት ውሳኔ የታሰሩ ሰዎች ይፈታሉ ብለዋል የፍትህ ቢሮ ኃላፊው የውሳኔው ምክንያት ሲያብራሩም እቶም ሕግታትን ዝወፅሉ ኸይድን ኩነታትን እንኾነ በአንድ በኩል ሕጎቻችን የወጡት በጦርነቱ ነባራዊ ሁኔታና ሂደት ነው የሕጎቹ አተገባበርም የራሱ ችግሮች ስለነበሩበት በየማረፊያ ቦታዎች የሚገኙት እስረኞች በርካታ ናቸው በሌላ በኩል በጦርነቱ ሳቢያ የያዝናቸው እስረኞች እስከሆኑ በአሁኑ ወቅት አስረህ ማቆየቱ አንዳችም ጥቅም የለውም። የፌዴራሉ መንግስትም እስረኞችን እየፈታ ነው። እኛም በእስር የቆዩትን እንዲፈቱ ስንወስን የፌዴራሉ መንግስት እያደረገ ያለውን ለማበረታታትና ወደ መተማመንም ለመድረስ የሚያግዘን ነው። በተጨማሪም የትግራይ ክልል ለዳግመ ግንባታ እየተዘጋጀ እንደሆነና በየማረፊያ ቤቱ የቆዩ ሰዎች ከእስር ወጥተው በክልሉ ግንባታና የልማት ስራ እንዲሳተፉ በማሰብ የተላለፈ ውሳኔ መሆኑን አቶ ሐዱሽ አክለው ገልጸዋል። አቶ ሐዱሽ በሶስቱ ህግጋት ስለተዘረዘሩ ክልከላ ተግባራት አብራርተዋል። ምስ ጸላእ ብምትሕባር ናይ ስለላ ተግባራት ብምክያድ ናኮንትሮማን ተግባራት ምክያድ ከእስር እንዲፈቱ የተወሰነላቸው ግለሰቦች ተላልፈዋቸዋል የተባሉትና በሶስት ህጎች ከተዘረዘሩት ክልክል ተግባራት መካከል ከጠላት ጋር መተባበር፣ የስለላ ተግባር መፈጸም፣ የኮንትሮባንድ ሥራ በመስራት፣ ትጥቅ በማስረከብ ወይም በመደበቅ የመመከት ሂደት ማደናቀፍ የሚሉ ሰላሳ የማይፈቀዱ አድራጎቶችን የሚያካትት ነው። በእነዚህ ሰላሳ የተከለከሉ ተግባራት ተከሰው አድራጎታቸው የሰው ህይወት መጥፋት ካስከተለ እንዲሁም ጾታዊ ጥቃት በአካልና በንብረት ላይ ከባድ ጉዳት እንዲደርስ ምክንያት ከሆነም የፍች ውሳኔው እንደማይመለከታቸውና እንደማይፈቱ ኃላፊው አስረድተዋል። ከኤርትራ ኃይሎች የተባበሩትና የውጭ አገር ዜጎችም በውሳኔው አለመካተታቸው የክልሉ የፍትህ ቢሮ ኃላፊው አመልክተዋል። በውሳኔው መሠረት እንዲለቀቁ የተወሰነላቸው ሰዎች በአጠቃላይ ቁጥር ምን ያህል እንደሆኑ ከአሜሪካ ድምፅ ጥያቄ ቀረበላቸው። አቶ ሐዱሽ ውሳኔው ለማስጀመር የሚያስችል የተወሰኑ እስረኞች ቁጥር በእጃቸው ቢኖርም ለብዙሃን መገናኛ ይፋ ለማድረግ እንደሚያዳግታቸውና የተጣራ መረጃ እንደሌላቸው ተናግረዋል። ሆኖም በቅርቡ መረጃ በማሰባሰብ ትክክለኛው ቁጥር ለህዝብ እንደሚገለጽ ጠቁመዋል። ክልሉ ያሳለፈው ውሳኔ አስመልክቶ አስተያየት የጠየቅናቸው የአረና ለዲሞክራሲና ሉዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ባለፉት ሁለት ዓመታት ቅቡልነት ያጣ አስተዳደር ያወጣቸው አፋኝ ህጎች በመጠቀም መታሰር የማይገባቸው ሰዎች ታስረው ቆይተዋል ሲሉ ተችተዋል። በርካታ አዋጆች ወጥተዋል። ህዝቡን ለማሳሰር፣ ዜጎችን ለማንገላታት የህወሀት መንግስት ቅቡልነት ስላጣ ይሄ ቅቡልነት ለማስገኘት ተብሎ ለማስፈራራት ህዝቡ ፈርቶ አሜን ብሎ እንዲገዛ የወጡ አዋጆች አሉ። ሌላውም ደግሞ የህወሀት የግምገማ በየቀበሌው ወየ ቀጠናው ግምገማዎች ነበሩ። ህዝቡ በጅምላ ካድሬዎች በጅምላ እጅ እያያወጡ የፈረዱባቸው የታሰሩ በርካታ ዜጎች አሉ። ከመንግስት ደመወዝ ተቀብላቸዋል፣ ሰርታቸዋል፣ ስልጣን ተቀብላቸዋል በሚል ምክንያት ሻይ ሽጣቸዋል እስከ ማለትም የደረሱ እስሮች ነበሩ። እንዲህ ብለ ተናግረሻል በሚል ምክንያቶች የታሰሩ በርካታ በአስር ሺዎች የሚቆጠሩ ዜጎች ነበሩ። በጊዜው መፈታት ነበረባቸው። የዘገየ ፍትህ ነው ማለት እንችላለን። እስረኞቹ ከፕሪቶሪያው ስምምነት በኋላ ከአምስት ወራት በላይ መቆየት እንዳልነበረባቸው የጠቀሱት አቶ አምዶም በአሁኑ ጊዜም የክልሉ ውሳኔ በአግባቡ ላይተገበር እንደሚችል ስጋታቸው አጋርተዋል። ለካድሬ ግምገማህ ነው የታሰሩት። ህጋዊነት አልነበረውም። አዋጆቹም የወጣ አዋጆቹም የበረሃ አዋጆች ናቸው። ከጅምሩም ትክክል አልነበሩም። አሁንም አምስት ተጨማሪ ወራትም መቆየት አልነበራቸውም እነዚህ ዜጎች ምክንያቱም ግንኙነቱ ከፒፒ የሚታሰሩትን ማለት ነው እና ራሳቸው ከፒፒ የተደራደሩ ዜጎች ከፒፒ ግንኙነት አላቸው ተብለው መታሰር ተገቢነት አልነበረውም። አሁንም ግን ዜጎችን ላለመፍታት የተለያዩ አሻጥሮች እየተፈጸሙ ናቸው። ከጠላት ጋር መተባበር ተብሎ የታሰረው የነበረው ወይም በመስራት ከመንግስት በመስራት ዶመዝ በመቀበል የተከሰሰውን አሁን ወደ ሌሎችን ክሶችን እየተቀየሩ እንዳይወጡ እየተደረገ ነው። ይህ ውሳኔ ከቅዳሜ ሚያዝያ ሰባት ሁለት ሺህ አስራ አምስት ዓመተ ምሕረት ጀምሮ ተግባራዊ እንደሚሆን የክልሉ የፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ አመልክተዋል። ከአሁን በፊት የትግራይ ቴሌቪዥን አምስት ጋዜጠኞች ከጠላት ጋር ተባብራቸዋል በሚል መታሰራቸው የሚታወስ ሲሆን አራቱ ጋዜጠኞች ከወራት በፊት በነጻ ሲለቀቁ ዳዊት መኮንን የተባለ ጋዜጠኛ ብቻውን ታስሮ ቆይቷል። ከእስረኞቹ አንድ የሆነው ጋዜጠኛው ተፈቶ እንደሆነ ብለን ለቅርብ ሰዎቹ ብንጠይቅ ይህ መረጃ እስከተጠናቀረበት ሰዓት ድረስ ከእስር እንዳልወጣ ለመረዳት ችለናል። ለአሜሪካ ድምፅ ሙልጌታ አጽብሐም መቐለም ልጌታ፣ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩም የመጨረሻው የመጽሔታችን ርዕስ እዚያው ትግራይ ያቆየናል። በትግራይ ሁለት ሚሊዮን በላይ ህጻናት ወደ ትምህርት ገበታቸው አለመመለሳቸው ተገለጠ። በሰሜን ኢትዮጵያ የተከሰተውን ግጭት ለማስቆም በመንግስትና በህወሀት መካከል የሰላም ስምምነት ቢፈረምም አሁንም ከ ሁለት ነጥብ ሶስት ሚሊዮን በላይ የሚሆኑ ህጻናት ወደ ትምህርት ገበታቸው አልተመለሱም ሲል ነው የህጻናት አድን ድርጅት ሴቭ ደ ችልድረን ያስታወቀው የትግራይ ትምህርት ቢሮ በበኩሉ ከሚመለከታቸው አካላት ጋር በመተባበር በክልሉ በቅርቡ ትምህርት ለማስጀመር ጥረት እየተደረገ ነው ይላል ለዚህ ዕቅድ መሳካትም የሚመለከታቸው አካላት ሁሉ አስፈላጊውን ድጋፍ እንዲያደርጉ ኃላፊው ጥሪ ማቅረባቸውን ጠቅሰው ገብረ ሚካኤል ገብረ መድን ተከታዩን አድርሶናል የሰሜን ኢትዮጵያውን ጦርነት ለማስቆም የሰላም ስምምነት ቢፈረምም በትግራይ አሁንም በሚሊዮኖች የሚቆጠሩ ሕፃናት ወደ ትምህርት ቤት መመለስ እንዳልቻሉ የህፃናት አድን ድርጅት ባወጣው መግለጫ አስታውቋል። የድርጅቱ የኢትዮጵያ ቢሮ የኮሚኒኬሽን የሚዲያና የአድቮኬሲ ስራ ክፍል ኃላፊ ህይወት ምሻው ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ ከትግራይ በተጨማሪ በሌላውም የአገሪቱ ክፍል በግጭትና በጦርነት ምክንያት ከትምህርት ገበታቸው የተፈናቀሉ ህጻናት መኖራቸውን አመልክተዋል። በሰሜኑ ኢትዮጵያ የተከሰተውን ግጭት ለማስቆም አሁን ስድስት ወር ሆኖታል። ከስድስት ወር በፊት የሰላም ስምምነት መፈረሙ መልካም ሆኖ ሳለ አብዛኞቹ ህጻናት ወይም ሁለት ነጥብ ሶስት ሚሊዮን የሚሆኑት ህጻናት አሁንም ድረስ ወደ ትምህርታቸው አልተመለሱም፣ የሚል ነው። እንግዲህ ዋናው ቁም ነገር እሱ ነው። ከዛ ጋር በተያያዘ ግን ምናልባት በሰሜን ኢትዮጵያ ብቻ ሳይሆን ዛሬ እንደሚታወቀው ኢትዮጵያ የምታስተናግዳቸው እጅግ የከፉ ሰብአዊ ቀውሶች አሉ፣ ዛሬም እያየን ያለ ነው። በዛም ሳቢያ ተጨማሪ ህጻናት አሁንም ከትምህርት ገበታቸውን እየተፈናቀሉ ነው። በአጠቃላይ እንግዲህ አሁን በይፋ የወጣው ቁጥር ከሶስት ነጥብ አምስት ሚሊዮን በላይ ህጻናት በጦርነት ወይም በግጭት ምክንያት ከትምህርት ውጭ እንደሆኑ ነው የሚያመለክተው ይሄ እንግዲህ በጣም አስደንጋጭ በትግራይ ትምህርት ለማስጀመር እየተደረገ ስላለው ዝግጅት በአሜሪካ ድምፅ የተጠየቁት የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ በትግራይ ሁለት ነጥብ አራት ሚሊዮን ህፃናት ትምህርት ቤት ለመግባት እየተጠባበቁ ናቸው። ከሁለት ዓመታት በላይ ያለ ደሞዝ የቆዩ 46500 መምህራንም እንደዚሁ ከተማሪዎቻቸው ጋር ለመገናኘት ናፍቀዋል ብለዋል። እነዚህን ተማሪዎች በቅርቡ ወደ ትምህርት ቤት ለመመለስ እየተሰራ እንደሆነም ተናግረዋል። ባለን አጋጣሚ የሚደረገውን ተደርጎ በቅርብ ጊዜ ትምህርት ለመጀመር ስራዎች እየሰራን ነው። የዛ አካል የሆነውም ባለፈው ከፌዴራል ትምህርት ሚኒስቴር የከፍተኛ ትምህርት ሚኒስትር ዴኤታ የሚመሩት የአጠቃላይ ትምህርት ባለሙያዎችና ኃላፊዎች፣ እነዚህም የተወሰኑ ዩኒቨርስቲ ፕሬዝዳንቶች በጋራ ሆነው ጎብኝተውናል። በፌዴራል መንግስት የምንፈልጋቸው ድጋፎች አሉ፣ ከዚህ ከሪሶርስ የምንፈልጋቸው ድጋፎች አሉ። ቃል ገብተውልናል እንደሚደግፉ። ስለዚህ እነዚህ እና ሌሎችንም ጉዳይ ታሳቢ አድርገን በቅርብ ጊዜ ትምህርት ለመጀመር ከባለ ድርሻ አካላት ጋራ ውይይቶች በየጊዜው እያካሄድን ያለ ነው። ምንም ይሁን ምንም ዳስም ሰርተን ድንጋይም ደብረን በጥላ ስርም በዋርካ ስርን በምንም አድርገን እነዚህ ለአራት አመታት ከትምህርት ገበታ አርቀው ከፍተኛ ችግር ሲደርስባቸው ከፍተኛ ግር ሲደርስባቸው የነበረው የትግራይ ሕፃናት ቢያንስ እንደምንም ብለን ተማሪ መምህር ሊገናኙበት የሚገባውን የሆነ ቦታ መሀሽተን ካልጀመር ነው። አሁን በትግራይ ላይ የደረሰ ውድመት በሙሉ ሰግነን በሙሉ ሰርተን እንጀምር ስንል ያው አፍርሶ ለመጨረስ ይህን ያህል አመት ነው የፈጀው እና ሁለት አመት ማለት ነው ጦርነቱ ለመስራት ስንት አመት ሊፈጅ እንደሚችል ማሰብ ስለሚቻል ባለን አቅም ትምህርት የሚባል ነገር እንድንጀምር፣ ተማሪዎቻችን ከመምህራኖቻቸው ጋር ማገናኘት እና ትምህርት መጀመር ትኩረት አድርገን እየሰራ ነው ያለ ዶክተር ኪሮስ። በጦርነቱ ወቅት የትምህርት መሰረተ ልማቶች ሙሉ በሙሉ በመውደማቸው የተረፉትም ለተፈናቀሉት መጠለያዎች በመሆናቸው እና በሰው ሀብት ላይም ከፍተኛ ጉዳት በመድረሱ በክልሉ ትምህርት ዳግም ለማስጀመር ያለው ፈተና ቀላል እንደማይሆን አሳስበዋል። ይህን ስጋት የሚጋሩት የሕፃናት አድን ድርጅት የኢትዮጵያ ቢሮ የኮሚኒኬሽን የሚዲያና የአድቮኬሲ ስራ ክፍል ኃላፊዋ ሕይወት ምሻው ለረጅም ጊዜ ከትምህርት ቤት የራቁ ሕፃናት ለበርካታ ችግሮች የመጋለጥ ዕድላቸው ይጨምራል ብለዋል። ይህን ችግር ለመቅረፍ የሁሉም ርብርብ እንደሚሻ መክረው፣ ድርጅታቸው የበኩሉን ድጋፍ እያደረገ ስለመሆኑ አስታውቀዋል። በቅርቡ እንግዲህ በትግራይ በተፈናቃይ ካምፖች ውስጥ ለሚገኙ ህጻናት ከትምህርት እንዳይለዩ እና የትምህርትን ሂደት እንዳይረሱ የሚያደርጉ ጊዜያዊ የትምህርት አገልግሎቶችን እንሰጣለን መደበኛ ትምህርት አይደለም ግልጽ ለመሆን ያህል ነገር ግን ቢያንስ ከመጽሀፍት እንዳይለዩ መጽሀፍትን እናቀርባለን በጨዋታ ራሳቸውን እንዲገልጹ ያሳለፉትን ከባድ ጊዜ እንዲረሱ የሚያበረታቱ እንቅስቃሴዎች የሚደረጉባቸው በእንግሊዝኛው ቻይልድ ፍሬንድሊ ስፔስስ እንለዋለን ለህጻናት ምቹ የሆኑ አካባቢዎችን እየፈጠርን ያንን አገልግሎት እንሰጣለን ይህ አገልግሎት በአፋርም በአማራ ክልልም በተመሳሳይ ሁኔታ እየተሰጠ ይገኛል። ከዛ በተጨማሪ ትምህርት ቤት ለመመለስ የበቁ በአማራ ክልል ያሉ ህጻናት፣ በአፋር ክልል ያሉ ህጻናት ደግሞ በቂ የትምህርት መሳሪያዎችን አግኝተው በበቂ ሁኔታ ትምህርታቸውን እንዲከታተሉ የሚያስችሉ ድጋፎችን እናደርጋለን። መጽሐፍትን እንሰጣለን። ያው ደብተሮች፣ ግብርቶ እንደዚህ የሚያስፈልጉ መሰረታዊ ቁሳቁሶችን እንሰጣለን። የትምህርት ቤት ምገባንም እንደግፋለን። ምክንያቱም እንዳልኩ ህብረተሰባችን በከፍተኛ ደረጃ ተጎድቷል በጦርነቱ። ስለዚህ በዛም በኩል ያለውን ክፍተት በአቅማችን ያህል ለመሙላት እየሞከርን ነው። በትግራይ ክልል በጦርነቱ ምክንያት የወደሙትን የትምህርት መሰረተ ልማቶች ዳግም ለመገንባት ከሚመለከታቸው አካላት ጋር እየተወያዩ መሆናቸውን ዶክተር ኪሮስ ጉዑሽ ገልጸዋል። በክልሉ ትምህርት ለመጀመር እየተደረገ ያለው ጥረት እንዲሳካም ለሚመለከታቸው አካላት የድጋፍ ጥሪ አቅርበዋል። በዚህ ሂደት ላይ እጅግ በጣም ብዙ ድጋፍ ያስፈልገናል። የፌዴራል መንግስትንም ሊደግፈን ይገባል። እንደሚደግፉን ቃል ገብተውልናል። እሱ ቶሎ ወደ አክሽን ተቀይሮ ከጠመኔ እስከ ሰሌዳ መጽሐፍት ምን ሌሎች የሚያስፈልጉን እነሱ ያቀረብላቸው ሪፖርት አለ። በኮምፒውተር ፕሪንተር ጨምሮ ሙሉ ለመጀመር የሚያስችሉ ነገሮች ድጋፍ እንዲያደርጉልን ሌሎችንም አካላትንም እዚህ በተለይ በትምህርት ሴክተር ላይ የሚሳተፉ ዓለም አቀፍ ተቋሞችንም እዚህ አካባቢ ላይ እንዲደግፉን እነዚህ ህጻናት ወደ ትምህርት ቤት እንድንመልሳቸው ጥሪን ያቀርባሉ። ከትምህርት ጋር በተያያዘ ከፍተኛ ቀውስ ካስተናገዱ ሀገራት ኢትዮጵያ አንዷ እንደሆነች ያመለከተው የህፃናት አድን ድርጅት መግለጫ የመማር ማስተማር ሂደቱን ለማስጀመር የገንዘብ እርዳታ እንደሚያስፈልግ በመጥቀስ የተራድኦ ጥሪውን አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን፣ ለዘገባው አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ሁለተኛው የአጋማጅ ስርጭት እንዘልቃለን። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነው ሳምንታዊ ቅንብር ሐኪሙን ይጠይቁ እንለፍ። በተደጋጋሚ የሚደርሰኝን ጥያቄ ነው። ለዛሬው የሐኪሙን ይጠይቁ ትኩረት ያደረግኩበት ሱስ በሽታ የሚሆነው መቼ ነው? ይታከማሉ ይላል። በልማድ ጎልተው የሚታወቁትን ብቻ ሳይሆን በሱስነት የሚፈረጁ ልማዶች እንደ ጤና ችግር የሚታዩበት ሁኔታ መቼ ይሆን በሕክምና ሲረዳሉ የሚሉትን ጥያቄዎች በተመሳሳይ እያደረሱን አቶ አወቀ ፈቃዱ ከዚሁ ከዋሽንግተን ዲሲና አይናለም በትሩ ናቸው። አይናለም በትሩ አቶ ይሁኑ ወይም ወይዘሮ ስሙ ለሁለቱም ጾታዎች ያገለግላልና አላመለከቱም። ሙያዊ ትንታኔውን የሚሰጡን ደግሞ የአእምሮ ሐኪሙ ፕሮፌሰር አታላይ አለም ናቸው። ወደ ምልልሳችን ልሰዳችሁ። ፕሮፌሰር አታላይ በቅድሚያ ሱሳምጪ ነገሮች በባህሪ ወይም በጠባይ ላይ የሚያሳድሩትን ተጽዕኖ ብንመለከት፣ እንደ ሱሳ አስያዥ ነገሮች ብዛትና ለየቅልነት የሚያስከትሉትም የባህሪ ለውጥ እንዲሁ የተለያዩ ገጽታዎችን ያንጸባርቅ ይሆናልና የተለመዱ የሚባሉት በስፋት የሚዘወተሩ የሱስ አስያዥ ነገሮች መወሰድ ተከትሎ በብዙዎቹም ላይ ሊታዩ የሚችሉ ዋና ዋና የባህሪ ለውጦች የትኞቹ ናቸው? የተለመዱ የሚባሉት እንደየ ሱሱ አይነት ሊለያዩ ይችላሉ። ግን በጥቅሉ የሚኖረው የባህሪ ለውጥ በተለይ የመቅበጥበጥና አንዳንድ ስሜትን የመረበሽ ነገሮች ሊታዩ ይችላሉ። በተለይ ሱሱ አምጪው ነገር በታጣ ጊዜ ሱስ የሚያስይዘው ነገር በህይወታቸው በጣም ትልቁን ስፍራ የሚይዝ ነገር ይሆናል። ለምን የመቋቋምና ከዛ ታግሎ የመውጣት አቅም ያነሳቸው ሰዎች ስለሆኑ እሱን ለማግኘት ማንኛውንም አይነት እርምጃ ሊሄዱ የሚችሉ ሰዎች ናቸው። እነዚህ ሰዎች እንግዲህ ጊዜያቸውን እና ገንዘባቸውን በአብዛኛው በዚህ ነገር ላይ ለማዋል የሚገደዱ ሰዎች የኢኮኖሚውን ትልቁን ክፍላቸውን ሊወስድባቸው ይችላሉ፣ በተለይ በኢኮኖሚ ጥሩ ደረጃ ላይ የሌሉ ከሆኑ በቤተሰብ ውስጥ ብዙ ጠብና ጭቅጭቅ ይኖራል። በባልና ሚስት መካከል፣ በልጆች መካከል ለምን ለህይወትን በአብዛኛው የሚቆጣጠረው ከቁጥጥር ውጪ የሆነው ኃይል እሱ ስለሆነ ገንዘብን በብዛት የሚወጣው ለዛ ነው። ጊዜም የሚጠፋው ለዛ ነው። ይህን ማድረግ በማይቻልበት እና ከአቅም በላይ በሆነ ጊዜ ደግሞ ይህን ለማግኘት ወንጀልም ሰርቶ ሌሎችን ሌሎችንም ነገር አድርጎ ሱስ አምጪውን እጽ ለመውሰድ የሚያስችል ሁኔታዎችን ለመፍጠር ከህብረተሰቡም ጋር በስምምነትና በሚጠበቅ አይነት ባህሪ ግንኙነት ማድረግ የሚቸገር ሰው ይሆናል። በእነኚህ ሱስ አምጪ ነገሮች መያዝ ወይም መጠመድ በተጨባጭ የአእምሮ ጤና ላይ ጉዳት ማስከተሉ አንድ ሰው ለሱስ መጋለጡ ወይም በአንድ ወይም በሌላ ሱስ መጠመዱ በህመምነት ይፈረጃል ወይ? ከሆነ መቼ ነው እንደ ህመም የምናየው? ጥሩ ጥሩ ጥያቄ ነው። ሱስ እንደ ህመም ይፈረጃል በማንኛውም የአእምሮ ሕክምና መጽሐፍት ውስጥ ሱስ አምጪ ነገሮች እንደ ህመም ተቆጥረው በደንብ ዝርዝር ገለጻ ይሰጥባቸዋል። መቼ ነው ህመም ነው የምንለው፣ ምን ደረጃ ላይ ሲደርስ ነው የሚለው በጣም ጥሩ ጥያቄ ነው። አንዱ ቅድም በዘረዘርኳቸው መሰረት ከማንኛውም ነገር በላይ የህይወታቸው ዋነኛ ነገር የሚሆንበት ደረጃ ላይ ሲደርስ፣ የማህበራዊ ጉዳይንም፣ የራስ እንክብካቤንም፣ ስራንም ሌላውንም ሌላውንም ነገር ሁሉ ያሸነፈና ከዛ የበለጠ ነገር ሆኖ ሲታይ ህመም ነው ብለን እንወስደዋለን። ለምሳሌ ሰው ከዚህ ከሱሱ የተነሳ ያለው ማህበራዊ ግንኙነቱ ከሰው የሚያገለው ከሆነ ወይንም ደግሞ በሰው ጉዳይ ደግሞ ያላግባብ እንዲገባ የሚገፋፋው ከሆነ ከሰው ጋራ እንዲጣላ፣ እንዲጋጭ ምክንያት የሚሆነው ከሆነ ይሄ የማህበራዊ ግንኙነቱን ያበላሸበት ከሆነ አንዱ መስፈርት ነው። ሌላኛው መስፈርት በሙያው በምርታማነቱ ላይ ተጽዕኖ ያሳደረበት እንደሆነ። ሌላው ደግሞ ለራስ በሚደረገው ጥንቃቄ ነው። ሰውየው ለራሱ ቅድሚያ መስጠት ያለበትን ነገር ቅድሚያ ሰጥቶ ራሱን መንከባከብ ሲችል አለባበሱን፣ ንጽህናውን፣ አበላሉን፣ መኝታውን እንቅልፉን ሁኔታ የአካባቢውን ንጽህና የራሱን ንጽህና በአግባብ ሳይጠብቅና የሚጠበቅበትን አይነት እንክብካቤ ለራሱ መስጠት ሲያቅተው እና በህብረተሰቡ ዘንድ ደግሞ ተቀባይነት የሌላቸው ለየት ያሉ ከማህበረሰቡ በተለየ መንገድ የሚታዩ ባህሪዎች ካሉት እዚህ ደረጃ ከደረሰ አንድ ሰው ሕመም ነው። በማንኛውም ምክንያት ወደዚህ ደረጃ ከደረሰ ሕመም ነው ብለን ነው የምንወስደው። ስለዚህ ሱስ አምጪ ነገሮችም ሰዎችን ወደዚህ ደረጃ ያደርሳሉ። ያን ጊዜ ህመም ነው እንላለን። ከምንም ነገር በላይ ለዛ ቅድሚያ የሚሰጥ ከሆነ፣ ስራውን በአግባብ ካላከናወነ፣ ማህበራዊ ግንኙነቱ ከተበላሸ፣ ለራሱ የሚያደርገው እንክብካቤ ከጎደለው፣ ያ ህመም ነው በእርግጥ ነው የምንፈርጀው። ዶክተር አጣላይ ህመምነቱን ካረጋገጥን አንድ ሰው ለሱስ ተገዥነቱ በሕይወቱ ቀዳሚ ነገር እስከሚያደርገው ያን ሱስ አምጪ ነገር ከሁሉ ነገር የሚበልጥበት እስከ ማድረግ ሲሄድና የግል ሕይወቱም ሆነ ማኅበራዊ ሕይወቱ አደጋ ላይ የሚወድቅበት ደረጃ ሲደርስ ህመምነቱ ይረጋገጣል። ሌሎች የጤና ችግሮችንም ቀደም ብለው ዘርዝረዋል። ህመም ከሆነ አንድ ሰው ከዚህ ህመሙ በሕክምና ሊረዳ ይችላሉ ወይ? በተለይ በአእምሮ ህክምና ከሱሱ ጋር ተያይዘው የሚመጡትን ሌሎች የጤና ችግሮች ሳናነሳ፣ በሌላ አነጋገር ሱስ ይታከማሉ? አማራጮች አሉ ወይ? ካሉ ምንድን ናቸው? እድሉ አለ፣ ህክምናው አለ። አንዱ ትልቁ ሱስን የማከም ተግዳሮቱ ባለቤቱ፣ በሱሱ የተያዘው ሰው ቁርጠኝነት ቁርጠኝነትና ፍላጎት ማጣቱ ነው። አንዱ ትልቁ ችግር በሱስ የተጠመደ ሰው በመድኃኒት ይታከማል። በሌሎችም የባህሪ ለውጥን በሚያመጡ የተለያዩ የህክምና ዘዴዎች ይታከማል። ነገር ግን ትልቁ ተግዳሮት በዚህ ጉዳይ ላይ ያለው የሰውየው ቁርጠኝነትና ወሳኝነት እጅግ አስፈላጊ ነው። ሱሱን በአንድ ጊዜ የሚያደርግ ወይም ደግሞ እዛ ደረጃ እንዳይደርስ የሚያደርግ ወይም ከዛ የሚያሸሻው አይነት መድኃኒት እስካሁን ድረስ በውል አልተገኘም። በእርግጥ አልኮልን በተመለከተ አንዳንድ የሚሰጥ መድኃኒት አለ። እሱን መድኃኒት ከወሰደ በኋላ አልኮሆሉን በሚጎነጭበት ጊዜ የሚመጣበት አንዳንድ የሚያስፈራሩ አካላዊ ስሜቶች አሉ። ከዛ የተነሳ ደንግጦ እንዲተው ለማድረግ ሙከራዎች ይደረጋሉ። ከዛ ውጪ ሰውየው በጣም በጣም ተቸግር ያለው ተሸንፍ ያለው ከዚህ ነገር መውጣት እፈልጋለሁ እርዳታ ያስፈልገኛል ብሎ ወደ ሕክምና በቁርጠኝነት ከመጣ እርዳታዎች አሉ፣ መድኃኒቶች አሉ። በተለይ በተለይ ወዲያውኑ ሱሰኛ የሆነ ሰው አሁን ለምሳሌ በአልኮል ሱሰኛ የሆነ ሰው በትክክል ሱሰኝነቱ ከተረጋገጠ ተው ብሎ ዝም ብሎ ያለምንም ድጋፍ እንዲተው ማድረግ ራሱ አደጋ ያመጣበታል እና ስለዚህ ያንን አደጋ ለማስቀረት ሆስፒታል ተኝቶ የሚሰጥ መድኃኒትና እገዛ አለ። ይሄ የመጀመሪያ አልኮሉን ወይም ደግሞ እጹን ሳያገኝ ሲቀር ሰውነቱ የሚያሳየውን የባህሪ ለውጥ እና ችግር እና አደጋ ለማስቀረት የሚደረግ ሕክምና ነው። ከዛም በኋላ ከአጭር ጊዜ ከሱሱ ሲቋረጥ ከሚመጣበት የአካላዊ ባህሪ ለውጦች በኋላ ሰውየውን አረጋግቶ ከዚህ ሁኔታ ሊወጣ የሚችልበት የተለያዩ አይነት የባህሪ ለውጥ የሚያመጣባቸው መንገዶች አሉ። መድኃኒቶችም አብረው የሚሰጡ ይኖራሉ። ስለዚህ በአጠቃላይ ምንድን ነው ሱስ መታከም የሚችል ችግር ነው። ነገር ግን ለመታከም ቀደም ያልኩትን አይነት ቁርጠኝነት ከታካሚው እንዲገኝ ይጠበቃል። ፕሮፌሰር አታላይን ለቃለ ምልልሱ፣ ለሙያዊ ማብራሪያቸው አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን ሌሎች በርዕሱ ላይ የደረሱ ጥያቄዎችም አሉ። በሚቀጥለው ፕሮግራማችን መልሼ ፕሮፌሰር አታላይን አገኛቸዋለሁ። አመሰግናለሁ በድጋሚ ። አሁን ወደሚቀጥለው ስርጭት ነው የምናልፈው፣ አፍሪካ ነክ ርዕሶች። በዛሬው ዕለት የአፍሪካ ነክ ርዕሶች ቀዳሚ የምናደርገው የናይጄሪያ ሕግ አውጪዎች በስርቆት ተወስዶ ለቻይና ተሽጧል የተባለውን የ2.4 ቢሊዮን ዶላር ነዳጅ ጉዳይ እየመረመሩ ነው የሚለውን ነው። የናይጄሪያ ባለሥልጣናት በነዳጅ ስርቆት በየአመቱ የሚደርሰውን የቢሊዮን ዶላር የነዳጅ ኪሳራም ለማቆም እየታገሉ መሆኑን ስለመናገራቸው ነው። የተወካዮቹ ምክር ቤት የነዳጅ ስርቆት ጊዜያዊ ኮሚቴ እንደ ኤሮፓ አቆጣጠር በ2015 ተሰርቆ ለቻይና የተሸጠውን የ45 ሚሊዮን ዶላር በርሜል ድፍድፍ ነዳጅ ጉዳይ ማጣራት ጀምሯል። ህግ አውጪዎቹ ስለ ሽያጩ ስምምነት የሰሙት እንደ ኤሮፓ አቆጣጠር በ2020 ከውስጥ አዋቂ ባገኙት ጥቆማ ነው። ውስጥ አዋቂው የተሰረቀው ድፍድፍ ነዳጅ ዘይት በበርካታ የቻይና ወደቦች ተከማችቶ ከቆየ በኋላ ቆየት ብሎ በናይጄሪያ ብሔራዊ የነዳጅ ኩባንያ መሸጡን ባለስልጣናት ተናግረዋል። በዚህ ሳምንት የናይጄሪያ ገንዘብ ሚኒስትር፣ ጠቅላይ አቃቢ ህግና ሌሎች ከፍተኛ የካቢኔ ሚኒስትሮች በምክር ቤቱ ፊት ቀርበው ቃላቸውን አልሰጡም። የምክር ቤቱ ኮሚቴ ምርመራውን ሊያዘገይ ይችላል ይላሉ። ለግልጽነት ተሟጋች ማዕከል ሥራ አስፈጻሚ ዳይሬክተር ፌዝ ኑዋዲሺ እንዲህ ይላሉ። 48 ሚሊዮን በርሚል ነዳጅ ማለት የሀምሳ ቀናት የነዳጅ ምርት ያህል ማለት ነው። በቦታው ላይ በእርግጥ ምንም አይነት ስርዓትና መዋቅር የለንም። ይህ ለመጀመሪያ ጊዜ ነው ብያላምንም። መዋቅራችንን እስክናስተካክልም ድረስ ይህ የመጨረሻ ይሆናል ብያላስብም። የሕገ ውጭው ስልጣን የጠራው ሰው የማይቀርብበት ትክክለኛ ምክንያት ከሌለው ለዚህ ግለሰብ መልቀቅ በቂ ምክንያት ነው። የምክር ቤቱ ኮሚቴ እንደ ኤሮፓ አቆጣጠር ከ2011 እስከ 2015 ድረስ ያሉት የነዳጅ ሽያጭ ወጥነት የሌላቸው መሆናቸውን እንዳሳሰበው ገልጾ እሱንም እንደሚመረምር አስታውቀዋል። የድፍድፍ ነዳጅ ዘይቱ ከናይጄሪያ ገቢ 9 90 ከመቶ በላይ የሚሆነውን የሚሸፍን ሲሆን የናይጄሪያ ባለሥልጣናት ለአስርት ዓመታት የነዳጅ ስርቆትን ለመግታት ሲሞክሩ ቆይተዋል። በነዳጅ ስርቆት የተነሳ ናይጄሪያ በየወሩ 700 ሚሊዮን ዶላር እንደምታጣ ባለስልጣናቱ ይናገራሉ። ባለፈው ዓመት የናይጄሪያ ፕሬዝደንት መሐሙዱ ቡሃሪ ይህ የአገሪቱን ኢኮኖሚ በአደገኛ ሁኔታ ላይ እንዲገኝ አድርጎታል ብለዋል። መሰረቱን በአቡጃ ያደረገው የነዳጅና ጋዝ አማካሪ ተቋም ኃላፊ ኢማኑኤል አፊማ የነዳጅ ስርቆት በናይጄሪያ በቋሚነት እንዲቀጥል ያደረገው ሙስና ነው ይላሉ። corruption has been the main factor that has hindered hindered the growth of the sector. ሙስና ለነዳጅ ዘይቱ ዘርፍ እድገት ዋነኛ መሰናክል ሆኖ ቆይቷል። አገሪቱ የነዳጅ ስርቆት እንዲቆም ከልቧ የምትፈልግ ከሆነ በቅድሚያ ሙስናን ሙሉ በሙሉ ማጥፋት ይኖርባታል። ሙስናን ከከፍተኛው የአገሪቱ መስሪያ ቤቶች ጀምሮ ማጽዳት ይኖርብናል። ባለፈው ዓመት የናይጄሪያ ባለሥልጣናት የነዳጅ ስርቆቱን ጉዳይ ለማስቆም አወዛጋቢ የሆነውን ኮንትራት የሰጡት የቀድሞው የኒጀር ዴልታ ሚሊሻ ቡድን ለሚመራው ታንቲታ የደህንነት አገልግሎት ለተባለው የነዳጅ ማስተላለፊያ ቧንቧዎች ተቆጣጣሪ ቡድን መሆኑ ተነግረዋል። ተከታዩና ሁለተኛው የአፍሪካ ነክ ርዕሶች፣ ጋና መድኃኒቱን የሰሩት የኦክስፎርድ ዩኒቨርሲቲ ሳይንቲስቶች ዓለምን የሚለውጥ ሲሉ የጠሩትን የወባ መከላከያ ክትባት ለመጠቀም በመፍቀድ የመጀመሪያዋ የአፍሪካ አገር ሆናለች። በትንኝ አስተላላፊነት የሚሰራጨው የወባ በሽታ በየዓመቱ ከ600 ሺህ በላይ ሰዎችን እንደሚገድል ተነግረዋል። ከዚህ ውስጥ አብዛኞቹ ከሰሃራ በታች ባሉ የአፍሪካ አገሮች ውስጥ የሚገኙ ህጻናት ናቸው። በኬንት ሜንሳ ከአክራ ጋና የሚከተለው ዘገባ ተጠናቅሯል። ባለፈው ረቡዕ የኦክስፎርድ ዩኒቨርሲቲ ባወጣው መግለጫ አር 21 ሲል የሚጠራው አዲሱ የወባ መከላከያ ክትባት በበሽታው ከፍተኛ የሞት አደጋ ለተጋረጠባቸው ከ5 እስከ 36 ዕድሜ ላላቸው ህፃናት ጥቅም ላይ እንዲውል ከጋና ባለሥልጣናት የይሁንታ ማረጋገጫ ማግኘቱን አስታውቋል። ወባ በጋና ወረርሽኝ በሽታ ነው። የምዕራብ አፍሪካዊቷ አገር የጤና ሚኒስትር ከጠቅላላው ተመላላሽ በሽተኛ 38 ከመቶ የሚሆኑት የወባ በሽተኞች ናቸው። ከእነዚህም መካከል ይበልጥ ተጋላጭ የሆኑ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ይገኙበታል። በኦክስፎርድ ዩኒቨርሲቲ ጄኒር ተቋም የወባ በሽታ መከላከያ ኃላፊና የመከላከያ ክትባት ፕሮፌሰር የሆኑት ዶክተር ኬት ኤወር እንደሚከተለው ይገልጹታል። ብዙ ክትባቶችን እየሞከርን ነው። አሁን እዚህ በመገናኘት በጋና ለመጀመሪያ ጊዜ ጥቅም ላይ እንዲውል ሲፈቀድ ማየት በጣም ጥሩ ነው። ሁላችንም ጠንክረን ስንሰራበት የቆየነው ነገር ነው። ስለዚህም አር 21 በሁለተኛው ዙር በተደረገው ሙከራ 75 ከመቶ አካባቢ ከፍተኛ ውጤት አሳይቷል። ምናልባትም የውጤታማነቱ ዘላቂነትም እንዲሁ የተሻለ ይሆናል ብለን እናስባለን። ጋና እንደ አውሮፓ አቆጣጠር በ2019 አር ቲ ኤስ ኤስ የተባለው የወባ በሽታ መከላከያ ክትባት ከተሞከረባቸው ሶስት የአፍሪካ ሀገሮች መካከል አንዷ ነበረች። ይሁን እንጂ በወላጆች ዘንድ ላልታወቀ ነገር ከሚኖረው ስጋት ጋር በተያያዘ በህዝቡ ዘንድ የነበረው ተቀባይነት ከታቀደው በታች መሆኑን የጤና ባለስልጣናቱ አመልክተዋል። ኤወር አሁን ተጨማሪ ክትባቶች ገበያ ላይ ማውጣት ወላጆች የተሻለ አማራጭ እንዲኖራቸው ይረዳል ይላሉ። ከአንድ በላይ የክትባት መድኃኒት መኖሩ በእርግጥም ጥሩ ነገር ነው። ስለዚህ ለእኛ አሁን ሁለተኛው ክትባት መፈቀዱ ጥሩ ዜና ይመስለኛል። ስለሆነም ሰዎች እነዚህ ክትባቶች ለጥቅም እንዲውሉ ሲፈቅዱ ደህንነታቸው የተጠበቀ መሆኑ ይሰማቸዋል። ሰዎች ክትባቱን አምነው በመውሰድ ያለውን ውጤት ራሳቸው የሚመለከቱት እንደሚሆን ተስፋ አድርጋለሁ። የዓለም ጤና ድርጅት በመላው ዓለም ከሚገኙ አስር የወባ ታማሚዎች መካከል ዘጠኙ ይሞቱበታል ተብሎ በሚገመትባቸው የአፍሪካ ክፍሎች በእያንዳንዱ ደቂቃ አንድ ሕፃን በወባ በሽታ እንደሚሞት አስታውቋል። በመሆኑም አዲሱ ክትባት ጋናና የአፍሪካ ህጻናት የወባ በሽታን እንዲዋጉ ይረዳቸዋል ተብሎ ተስፋ መደረጉ ተገልጿል። በጋና የብሔራዊ የወባ ቁጥጥር መርሃ ግብር ኃላፊ ዶክተር ናናያው ፔፕራ የኦክስፎርድ ክትባት የመጣው በትክክለኛው ጊዜ ነው ሲሉ ለአሜሪካ ድምፅ ተናግረዋል። ወባን በማጥፋት አጀንዳ ክትባቱ የሚጫወተው ሚና ይኑረዋል። ምክንያቱም ሰዎች በበሽታው የመያዛቸውን አደጋ የሚቀንስ ሲሆን በከፍተኛ ደረጃም እንዳይታመሙ ያደርጋል። ልጆች ይህንን ክትባት እንዲወስዱ ካደረጉ በአደገኛ ሁኔታ ተጋላጭ የሆኑ ህጻናት በወባ በሽታ የመያዝ እድላቸው ይቀንሳል። ግማሽ ሊሆን የተቃረበው የዓለም ክፍል ለወባ በሽታ የተጋለጠ ነው። እንደ አውሮፓ አቆጣጠር በ2020 በ85 አገሮች ውስጥ የሚገኙት 241 ሚሊዮን ሰዎች ለወባ በሽታ ተጋልጠዋል። በዚያው ተመሳሳይ ዓመት የዓለም ጤና ድርጅት በሽታው የ627,000 ሰዎችን ሕይወት መቅጠፉን አስታውቀዋል። ጋና የመድኃኒቱ ፍብራኪዎች የኦክስፎርድ ተመራማሪዎች ዓለምን የሚለውጥ ስላሉት የወባ መድኃኒትና በናይጅሪያ የነዳጅ ስርቆት ጉዳይ ላይ ያተኮሩ ዘገባዎችን ጨምቆ ደረጀ ደስታ ነበር ለሳምንታዊ አፍሪቃ ንክርሶች አቀናብሮ ያሰማን። ደረጀን አመሰግናለሁ። አድማጮች፣ አሁን በቀጥታ ወደ ሳምንታዊው የስፖርት ዘገባ ነው የምናልፈው። አሰልጣኝ ውበቱ አባተ ከኢትዮጵያ ብሔራዊ ቡድንን አሰልጣኝነት ተነስተዋል። በእንግሊዝ ፕሪምየር የዋንጫ ተፎካካሪዎች መካከል ያለው የነጥብ ልዩነት እየጠበበ ነው። በዲሲፕሊን ሳቢያ በክለቡ አንድ የጨዋታ ቅጣት የተጣለበት ሳዲዮ ማኔ ወደ ሜዳ እንዲመለስ አሰልጣኙ ገልጠዋል። እነኝህንና ሌሎች ስፖርታዊ ዘገባዎችን አጣምሮ ኬኔዲ አባተ ለምሽቱ አሰናድቶታል። ከመስከረም 2013 ዓ ም ጀምሮ የኢትዮጵያ ብሔራዊ ቡድንን በዋና አሰልጣኝነት የመሩት ውበቱ አባተ ከኃላፊነታቸው የለቀቁት በጋራ ስምምነት መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አርብ ዕለት አስታውቋል። አሰልጣኙ ለፌዴሬሽኑ የስራ መልቀቂያ ጥያቄ አቅርበው የስራ አስፈጻሚ ኮሚቴው በጉዳዩ ላይ ተወያይቶ የአሰልጣኙን መልቀቂያ በመቀበሉ በጋራ ስምምነት ተለያይተዋል ብሏል። ፌዴሬሽኑ በመግለጫው በኮትዲቫር አዘጋጅነት ለሚካሄደው የአፍሪካ ዋንጫ ማጣሪያ በምድብ አራት ተደልድሎ በመጫወት ላይ የሚገኘ የ የኢትዮጵያ ብሔራዊ ቡድን በውበቱ አባተ እየተመራ በጊኒ ብሔራዊ ቡድን ሁለት ጨዋታዎችን ከተሸነፈ በኋላ በአሰልጣኙ ላይ ጫናዎች በርትተው እንደነበር ይታወቃል። ከብሔራዊ ቡድኑ ከመለያየታቸው በፊት በጊኒ ሁለት የማጣሪያ ጨዋታዎችን ተሸንፈው ከሞሮኮ ከተመለሱ በኋላ መግለጫ በሰጡበት ወቅት በዋሊያዎቹ አሰልጣኝነታቸው ይቀጥሉ እንደሆን ለቀረበላቸው ጥያቄ ሲመልሱ ይህ በእኔ ብቻ የሚወሰን አይደለም፣ ከቀጣሪዎቼ ጋር ያለውን ነገር መነጋገር አለብን ከራሴም ከቀጣሪዎቼም ከነፍሴም ጋር ተነጋግሬ ቆይታዬን ወደፊት አሳውቃለሁ ብለው ነበር። የ45 ዓመቱ አሰልጣኝ ውበቱ አባተ የግብጽ ብሔራዊ ቡድንን ሁለት ለዜሮ ካሸነፉ በኋላ በቀጣዮቹ ሶስት የማጣሪያ ጨዋታዎች መሸነፋቸውን ተከትሎ በርካታ ትችቶችን አስተናግደዋል። በእንግሊዝ ፕሪምየር ሊግ የዋንጫ ተፎካካሪዎች መካከል ያለው የነጥብ ልዩነት ጠቧል። መሪው አርሰናል ትናንት ዌስትሃምን ገጥሞ ሁለት ለሁለት በሆነ የአቻ ውጤት ተለያይቷል። አርሰናል ሁለት ለባዶ እየመራ ከቆየ በኋላ ሁለት ግቦችን አስተናግዶ በአቻ ውጤት የተለያየ ሲሆን በሁለት ግብ እየመራ በአቻ ውጤት ሲለያይ የአሁኑ ሁለተኛ ተከታታይ ጨዋታው ነው። ከሳምንት በፊት ከሊቨርፑል ጋርም እንዲሁ ሁለት ለባዶ እየመራ ቆይቶ ሁለት ለሁለት በሆነ አቻ ውጤት መለያየቱ ይታወቃል። በሁለቱ ጨዋታዎች አራት ነጥ መጣሉን ተከትሎ አርሰናል ከተከታዩ ማንቸስተር ሲቲ ጋር የነበረው የስምንት ነጥብ ልዩነት ወደ አራት ዝቅ ብሏል። ይህም የሊጉን አጓጊነት ጨምሯል። የአርሰናል አሰልጣኝ አርቴታ በሰጠው አስተያየት ተጫዋቾቹ በእያንዳንዱ ጨዋታ ሙሉ ዘጠና ደቂቃው ላይ ትኩረት ሊያደርጉ እንደሚገባ ተናግሯል። በመጀመሪያዎቹ ጥቂት ደቂቃዎች ውስጥ ግብ ካስቆጠሩ በኋላ ተጫዋቾቹ ምቾት እንደሚሰማቸውና ለተጋጣሚ ቡድን ተስፋ እንደሚሰጡ የገለጸው አሰልጣኙ ለ ሰላሳ ደቂቃ ብቻ ምርጥ መሆን በቂ አይደለም የለም ይልቁንም ሙሉ 90 ደቂቃው ላይ ማተኮር ይገባል ብሏል። ቅዳሜ እለት ሌስተር ሲቲን 3 ለ1 ያሸንፈው ማንቸስተር ሲቲ ተስተካካይ ጨዋታውን የሚያሸንፍ ከሆነ ከእኩል 31 ጨዋታ በኋላ ከአርሰናል ጋር ያለውን የነጥብ ልዩነት ወደ አንድ ማጥበብ ይችላል። በተጨማሪም ሲቲ በሜዳው አርሰናልን የሚያስተናግድበት የሊጉ ጨዋታ የሚጠበቅ ሲሆን ይህ ጨዋታ የዋንጫውን ባለቤት ሊወስን የሚችል እንደሆነ በብዙዎች ታምኗል። በሌሎች ጨዋታዎች ማንቸስተር ዩናይትድ ኖቲንጋም ፎረስትን ሁለት ለባዶ ሸነፍ ደረጃውን ወደ ሶስተኛነት ከፍ ሲያደርግ ሶስተኛ ላይ የነበረው ኒውካስል ዩናይትድ በአስቶን ቪላ ሶስት ለባዶ ተሸንፎ ወደ አራተኛነት ዝቅ ብሏል። ላምፓርድን በጊዜያዊነት ወደ አሰልጣኝነት ያመጣው ቼልሲ ደግሞ አሁንም አቋሙን ማሻሻል ተስኖታል። ቅዳሜ ዕለት በሜዳው ስታንፎርድ ብሪጅ በብራይተን ሁለት ለአንድ ተሸንፏል። ቼልሲ የቅዳሜውን ጨምሮ ላምፓርድ ከመጣ በኋላ ሶስት ጨዋታ አድርጎ በሶስቱም ሽንፈት አስተናግዷል። በዲሲፕሊን ምክንያት በክለቡ የአንድ ጨዋታ ቅጣት የተጣለበት ሳዲዮ ማኔ ወደ ሜዳ እንደሚመለስ አሰልጣኙ ገልጸዋል። በአውሮፓ ሻምፒየንስ ሊግ ክለቡ ባየር ሙኒክ በማንቸስተር ሲቲ ሶስት ለባዶ ከተሸነፈበት ጨዋታ በኋላ ማኔ ከክለብ አጋሩ ሌሮይ ሳኔ ጋር ግጭት ውስጥ በመግባት በጥፊ እንደመታውና ከንፈሩን እንዳቆሰለው ከታወቀ በኋላ በክለቡ እግድ ተጥሎበት አንድ የቡንደስሊጋ ጨዋታ አምልጦታል። ሚኒክ ሆፈናይምን አስተናግዶ አንድ ለአንድ በተለያየበት የቡንደስሊጋው ጨዋታ ላይ ማኔ አልተሰለፈም። ይሁን እንጂ ክለቡ የ3 ለ1 ሽንፈቱን ለመቀልበስ ማንቸስተር ሲቲን ረቡ ዕለት በሚያስተናግድበት ጨዋታ ላይ ወደ ሜዳ እንደሚመለስ አሰልጣኝ ቶማስ ቱዌል በሰጡት ጋዜጣዊ መግለጫ አስታውቀዋል። ማኔ ይቅርታ ጠይቆ ከሳኔ ጋር ያለውን ጉዳይ መጨረሱን የገለጸው አሰልጣኙ በዚህም ምክንያት እሁድ ዕለት ወደ ልምምድ እንደተመለሰና ረቡ በሚካሄደው የሻምፒዮንስ ሊግ የመልስ ጨዋታ ላይ እንደሚሰለፍም ተናግሯል። በመጨረሻም የሳውዲው አልናስር ከቀድሞ የሮናልዶ አሰልጣኞች አንዳቸውን ለመቅጠር ጥረት ጀምሯል። ሩዲ ጋርሽያን ባለፈው ሐሙስ ከአሰልጣኝነት ያሰናበተው አልናስር ክርስቲያኖ ሮናልዶን ከቀድሞ አሰልጣኞቹ ጋር ለማገናኘት እየጣረ መሆኑን አስታውቋል። ክለቡ ለሹመት ካጫቸው አሰልጣኞች መካከል የሮማው ሆዜ ሞሪኒዮ እና የቀድሞው የማድሪድ ና የፈረንሳይ ኮከብ ዚነዲን ዚዳን ይገኙበታል። ሁለቱም አሰልጣኞች ሮናልዶን በማድሪድ ቤት ያሰለጠኑ ሲሆን ከሁለቱ መካከል ዚዳን ወደ አሁኑ ክለቡ ቤተሰቡ አልናስር እንዲመጣ ሮናልዶ ምክር ሀሳብ ማቅረቡን የስፖርት መገናኛ ብዙሃን ዘግበዋል። ኬነዲ አባተን ለዝግጅቱ እናመሰግናለን። ሳምንታዊውን ስፖርት ዜና ነበር የተከታተላችሁት። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ማክሰኞ እንገናኛለን። ሰላም፣ ደህና አደሩ።